የኢትዮጵያው ገዢ ፓርቲ ኢህአዴግ አጠቃላይ ድርጅታዊ ጉባኤ ከመካሄዱ አስቀድሞ አባል ድርጅቶችና የድርጅቱ ስራ አስፈጻሚ ኮሚቴ አባላት ይሰበሰባሉ። ባለፈው ሳምንት መገባደጃ ላይ ስብሰባ ያደረገው የስራ አስፈጻሚ ኮሚቴ ለአጠቃላይ ጉባኤው የተዘጋጀውን ሪፖርት ተወያይቶበታል። በአመዛኙ የፓርቲው ቁልፍ ባለስልጣናትን ባቀፈው በዚሁ የምክር ቤት ስብሰባ ወቅት ከተነሱት ጉዳዮች አንዱ ፓርቲው 100% ምርጫ በማሸነፍ በሀገሪቱ የተከሰተውን አዲስ አይነት የፖለቲካ ስጋትና የምርጫ ውጤት እንድምታን መርምሯል። ውጤቱ ያለ አግባብ የተገኘ ነው አሊያም ደግሞ የተጨበረበረ ነው ለማለት ያልደፈሩት የፓርቲው ባለስልጣናት አገኘ ነው ካሉት ድል በበለጠ ውጤቱን ተከትሎ በዓለም አቀፍ መድረክ መሳለቂያ ሆነናል ቢያንስ የተወሰኑ ተቃዋሚዎች መቀመጫ እንዲያገኙም መመቻቸት ነበረበት ሲሉ ገምግመዋል። የስብሰባው ተሳታፊ የነበሩ የዋዜማ ምንጮች እንደነገሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የተወሰኑት ባለስልጣናት ተቃዋሚዎች የተወሰነ መቀመጫ ቢያገኙ ኖሮ የተሻለ እንደነበረ ገልጸው፣ አሁን ግን ውጤቱን መቀየር ስለማይቻል በሀገሪቱ ያሉ ሰላማዊ ተቃዋሚዎች በተለያዩ መድረኮች እንዲሳተፉ የሚያስችል እንቅስቃሴ መጀመር አለበት ብለዋል። በተለይ የምዕራባውያን ሀገራት ዲፕሎማቶች ውስጥ ውስጡን ማስፈራሪያ እየሰነዘሩ መሆኑን ያልሸሸጉት ባለስልጣናቱ፣ የሲቪል ማህበረሰብ የፖለቲካ ፓርቲ ተሳትፎ እና የመገናኛ ብዙሃንን ተሳትፎ ለማጎልበት የሚረዱ ፕሮግራሞችን ሊቀረጹ ይገባል ሲሉ በድርጅታዊ ሪፖርቱ ላይ አስፍረዋል። ለጉዳዩ ቅርበት ያላቸው አስተያየት ሰጪዎች እንደሚሉት የፕሬዚዳንት ኦባማ ጉብኝትን ጨምሮ የጀርመንና የእንግሊዝ አምባሳደሮች ተቃውሟቸውን በተደጋጋሚና በይፋ ለኢትዮጵያ ባለሥልጣናት የገለጹ ሲሆን ፓርቲው ይህን ትችት ለማርገብ የይምሰል እንቅስቃሴዎችን ሊያደርግ እንደሚችል ጠቁመዋል። የኢህአዴግ ባለሥልጣናት አንዱ እያሳሰባቸው የመጣው ጉዳይ 100% የምርጫ ውጤት በሀገሪቱ የመድበለ ፓርቲ ስርዓት አበቃለት፣ ቀሪው አማራጭ የትጥቅ ትግል አሊያም አመጽ ነው ብለው ለሚያምኑ ቡድኖች ይሁንታ ማግኛ እየሆነ መጥቷል የሚል ነው። በህዝቡ ውስጥ ቅሬታ አለ። ድምጹን በአብላጫው ለኛ ቢሰጥም፣ በልማታችን ግስጋሴ ደስተኛ ቢሆንም፣ የተቃዋሚዎች ተሳትፎን እያነሰ በመምጣቱ ስጋት የገባቸው ወገኖች መኖራቸው አይካድም ሲል ድርጅቱ ለቀጣይ ጉባኤ ባዘጋጀው የሰነድ ግምገማው ላይ ገልጿል። የኢህአዴግ ስራ አስፈጻሚ የፓርቲ የምርጫ አስፈጻሚ አባላትን የገመገመ ሲሆን ለ100%ቱ የምርጫ ውጤት ተጠያቂ አድርጓቸዋል የ1997ቱን ምርጫ አንስተው የተከራከሩት የምርጫ ኮሚቴ አባላት ያኔ በሰጠናቸው ድል ተቃዋሚዎች ሊደፍቁን ሞክረዋል ከሁሉ በላይ ሀገሪቱንና ህዝቦቿን ኃላፊነት በጎደለው መንገድ ወደ ብጥብጥና ሁከት ከተዋል ዛሬም ይህንን ከማድረግ ይመለሳሉ ብለን አንገምትም በማለት በተቃዋሚዎች ላይ የተከተሉትን ከጨዋታው የማስወጣት ዘዴ ለሀገር ደህንነት ሲባል የተደረገ መሆኑን ለማስረዳት ሞክረዋል። ለተቃዋሚዎች ሰበብ ሰጠናቸው፣ ህዝቡን እየቀሰቀሱበት ነው። ስለዚህም በመገናኛ ብዙሃን የሀገሪቱን የመድብለ ፓርቲ ስርዓት የሚያንጸባርቁ ተከታታይ ዝግጅቶች እንዲቀርቡ፣ የተቃዋሚ ፓርቲ አባላትም በምክክር መድረክ በማሳተፍ በሀገራዊ ጉዳዮች ላይ አስተያየት እንዲሰጡና እንዲሳተፉ፣ ይህም በሰፊ የህዝብ ግንኙነት ስራ እንዲታጀብ ሲሉ ከስምምነት ተደርሷል። በስብሰባው ላይ የመንግስት ራዕይን የሚጋሩ የፖለቲካ ፓርቲዎች ነጥረው እንዲወጡ የሲቪል ማህበረሰብ ተቋማት መድከምና መቀዛቀዝን ለማስቀረትም የተሻሻሉ አሰራሮችን በማምጣት በቀጣዩ ጊዜ አሳታፊ መድረኮችም እንዲመቻቹ ብሏል። ፓርቲው በሁለተኛው የልማት እቅድና ትራንስፎርሜሽን እቅድ ላይ ረዘም ያለ ጊዜውን ያሳለፈው የምክር ቤቱ ጉባኤ የፓርቲውን የውስጥ ዝግ ስብሰባዎችና ግምገማዎች ሳይቀር ወደ ተቃዋሚዎች በድብቅ እያሾለኩ መሆኑንና ይህ ጉዳይ ትኩረት ተደርጎበት መፍትሄ እንዲበጅለት አስተያየት የሰጡም ነበሩ። በተለይ የደህንነት ጉዳዮችን በተመለከተ የሚደረጉ ማናቸውም ውይይቶች አሁን ባለው ሁኔታ ከብሔራዊ ደህንነት ምክር ቤት ውጪ ለማካሄድ አስቸጋሪ እየሆነ መምጣቱንም በስብሰባው ላይ የተካፈሉ አስተያየት ሰጪዎች ተናግረዋል። ለዋዜማ ራዲዮ አርጋዎች ነኝ።